ክፍል አራት ቁጥር ዘጠኝ ጥገኛነት ወይስ ራስን መቻል። ለመንፈሳዊ ድርጅት ሆነ ለአንድ ቤተ ክርስቲያን በራስ ምእመናን መንፈሳዊንና አካላዊውን አገልግሎት ማሰራጨት፣ በራስ ገንዘብና ቁሳቁስ የራስ ወጪ መቻልን፣ በራስ አመራር አባላት፣ ሰራተኞችን ወይም አገልጋዮችንና አገልግሎቱን ማስተዳደርን የመሰለ ጥሩ ነገር የለም። ግን ይህ ሁሉ ሁሌ አይሆንም። እንደውም ካልተጠነቀቁ የሌላ ረጂ ድርጅቶች ጥገኛ ሆኖ መቅረትን ያስከትላል። ቀደም ብዬ እንደገለጹት የውጭ ረጂ ድርጅቶች በድርቅና በረሃብ ዘመን ወደ አገራችን ብዙ ገንዘብና ቁሳቁስ ለቤተ ክርስቲያን በዋናነት አስተባባሪ ጽሕፈት ቤቶችና በመንፈሳዊ ድርጅቶች በኩል ወደ ቤተ ክርስቲያን ስላጎረፉ፣ በወቅቱም የቤተ ክርስቲያን ሕንፃዎች ተወርሰውና ተዘግተው ምዕመናን አገልጋዮች ተበትነው መሪዎችም ታስረው ወይም በስውር በሚያገለግሉበት ጊዜ አስራትና ማባ ማሰባሰብን ብዛም ስላልተቻለ ወደ ውጭ መመልከት አስከትሎ ነበር። በአንዳንድ ምሲዮናውያንም ለልማት ፕሮጀክቶች በሙሉና ለመጽሐፍ ቅዱስ ትምህርት ቤቶችና ለወንጌላውያን ጭምር ድጎማ ቀደም ብሎ ይሰጡ ስለነበረ በአንዳንድ ቦታ ጥገኝነት ስር ሰዶስ እንደነበር ይነገራል። ገንዘብ ወይም ቁሳቁስ ከውጭ ድርጅቶች መምጣታቸው በራሳቸው ብቻ ሳይሆን በአንዳንድ መንፈሳዊ ድርጅቶችና በአንዳንድ ቤተ ክርስቲያናት ላይ የአስተያየት ተጽዕኖ አስከትሎ የሄደው በቀላሉ ሊገመት የሚችል አይደለም። በዚህም ምክንያት ከአባሎች በአስራትና መባ እንዲሁም ስጦታ ሊሸፈን የሚችለው ሁሉ ፕሮጀክት እየሰራለት እየተሰራለት በአንዳንድ ቤተ ክርስቲያናት ለደመወዝ መሸፈኛ ሳይቀር ገንዘብ ከውጭ ተጠይቆ እንደነበር የሚያስታውሱ አሉ። ስለዚህ በተቻለ መጠን በዚህ አይነት ፕሮግራም ችግሮች ላይ ያሉ አንዳንድ ቤተ ክርስቲያናትና መንፈሳዊ ድርጅቶች ቢኖሩ ራሳቸውን በራሳቸው የሰው ኃይል በራሳቸው ገንዘብ ለማስተዳደር የሚከተሉትን ቢያደርጉ ይጠቀማሉ በማለት የሚከተሉት ነጥቦች ቀርበዋል። እግዚአብሔር ጤንነትና ጉልበትን፣ እውቀትን ሰጥቶ በሌላው ትከሻክ መኖር ኃጢአት ስለሆነ ስለ ስራ ክቡርነት እንዲያምኑ ምእመናንና ሰራተኞችን አስተያየታቸው ጤናማ እንዲሆን ማስተማር። እያንዳንዱ ምእመንና ሰራተኛ ለጎደለው የሚያካፍለው እንዲኖርለት በገንዘብ እጆቹና በተሰጠው በገዛ እጆቹና በተሰጠው አእምሮ እንዲሁም ልዩ ልዩ ችሎታ መልካምን እየሰራ ይደክም ዘንድ ማስተማር፣ ማበረታታትና ማትጋት ያሻል። በሚቻልበት ቦታ አንዳንድ ነገሮችን በግልም ሆነ በማኅበር አምርተው በትርፍ እንዲሸጡና ለሕብረተሰቡና ለችግረኞች ግልጋሎት እንዲውል ጥረት ማድረግ፣ ራሳችን ገንዘባችን ያለን ሁሉ በአደራነት የተሰጠን እንጂ የእኛ እንዳልሆነና የባለ አደራነት ኃላፊነት አለመወጣት ደግሞ ተጠያቂነት እንደሚያስከትል ማስተማር ይገባል። አሥራት መባ፣ ልዩ ልዩ ስጦታ ቢያዋጣ ለራሱ ለምእመኑ ወይም ለሰራተኛው በእግዚአብሔር እንደሚባረክ ማስተማር። ይህም ማስተማር ቀጣይ የሆነና ከመሪዎች ማዋጣት ምሳሌ ጋር አብሮ እንዲጎዳኝ ሊደረግ ይገባል። ሰዎች የሚሰጡት ገንዘብ ወይም ቁሳቁስ በትክክል በገቢነት በደረሰኝ እየገባና እየተመዘገበ ለስራም ለአገልግሎትም ሲውል ወጪው በደረሰኝና ሕጋዊ በሆነ መንገድ ወጥቶ እየተመዘገበና ና ከወጪ ቀሪው በሂሳብ ሪፖርት ከካዝናና ባንክ ካለው ሂሳብ ጋር እየተመሳከረ ለወጣው ክፍል ሪፖርት ማድረግ የገቢው ገቢ የገባው ገቢ ምን እንደሆነ በዝርዝር እና የውጪ ወጪ የወጣው ወጪ በዝርዝር ለምን እንደወጣ በግልጽ ያወጣው ክፍል እንዲያውቅ ማድረግ እንጂ ጠቅላላ ገቢና ውጪ ከውጪ ቀሪ በሚል እንዳይቀርብ ጥንቃቄ ማድረግ። ምዕመኑ ወይም ሰራተኛው ከሚያወጣው ገንዘብ ለወንጌል ስራና ስጦታው ደግሞ በአብዛኛው ለተባለው ፕሮጀክት የሚውል እንጂ ባልተባለበት የአስተዳደር ወጪ ላይ ብቻ ወጥቶ እንዳይገኝ ጥብቅ ቁጥጥር ማድረግ አስፈላጊ ነው። የሂሳቡን መዝገብና የሂሳብ ሪፖርቱን በመመኑ ወይም በሰራተኞች በተመረጡ ኦዲተሮች አስፈላጊም ሲሆን በውጭ ኦዲተሮች እንዲመሳከርና ሪፖርቱ እንዲገለጽ ማድረግ ምንም እንኳን ራስን በራስ መርዳት ቢባልም ከአቅም በላይ በሆነ ጊዜ ራስን መቻል መርሆን ሳያቃውስ ለተወሰነ ጊዜና ለተወሰነ ፕሮጀክት ከተረፈው ክፍል ምእመናን ምእመን ከምእመኖች ቤተ ክርስቲያን ከቤተ ክርስቲያኖች ወይም ከረጂ ድርጅትም ቢሆን መቀበል ትክክል ከመሆኑም ጋር ለእግዚአብሔር ክብር ያመጣል። ሮሜ 15:26 ሁለተኛ ቆሮንቶስ 8 1 አንደኛ ቆሮንቶስ 10:31። ሆኖም ተቀባዩ ክፍል ለረጂው ድርጅት ወይም አካል ገንዘቡ ለተባለው ጉዳይ የዋለ መሆኑን የሚያስረግጥ በማስረጃዎች የተደገፈ የሂሳብ ሪፖርት ማቅረብ አግባብ ከመሆኑም በላይ ለወደፊቱም መልካም ግንኙነት መቀጠል መስመር ይከፍታል። የዚህ ጽሑፍ ዓላማ ከሚቀበል የሚሰጥ ብፁዕ ነው ስለሚል ያንኑ ለማደፋፈር እንደሆነ ግንዛቤ እንዲወስድ ያስፈልጋል። ሐዋርያ ሥራ 20 35 ክፍል 4 ቁጥር 10 ገቢን የማዳበርና ወጪን የመቀነስ አስፈላጊነት አንድ መንፈሳዊ ድርጅት ሆነ የቤተ ክርስቲያን አካል በአገልግሎት ውስጥ ለመቆየት የገቢና የወጪን ሚዛን መጠበቅ ይኖርበታል። ገቢ ከወጪው ቢበዛ ሥራ ላይ ያልዋለ ገንዘብ እንዲሁ ቢቀመጥ ትርፈ አያመጣ። ገቢ ከሌለም ወጪ ማውጣት ወይም ግልጋሎት መስጠት አይቻልም። ስለሆነም የሚመለከተው አካል ሁልጊዜ ገቢ የሚያዳብርበትን ስልቶች መቀየስና ገቢን ማሰባሰብ ሲኖርበት ወጪውን ደግሞ በጣም መቆጣጠርና ብኩንነትን ማስወገድ ብክንነት መቀነስ አለበት። ወጪውን ለመቀነስም አላስፈላጊ የሆኑ ነገሮችን ከመግዛት ወይም ሌላ ወደፊት ቢገዛ ይጠቅማል የሚባለውን ያለ ጊዜው ገዝቶ የማስቀመጥ ልምድን መግታት ይጠይቃል። ፈረንጆች ለሳንቲሞች ብትጠነቀቅ ብሮች ለራሳቸው ይጠነቀቃሉ ይላል ይላሉ። ገቢና ወጪን ለመቆጣጠር ደግሞ ሁልጊዜ የሂሳብ ሪፖርት በየወሩ በካዝና ያለ ገንዘብ በየሳምንቱ በካዝና ያለ ገንዘብ በየሳምንቱ ስንት እንደሆነ ሊገለጽ ይገባዋል። የሚመለከታቸውም ጥንቃቄ እንዲያደርጉ የሪፖርት ኮፒዎች እንዲደርሷቸው ያስፈልጋል። ገቢን ለማዳበርና ወጪን ለመቀነስ ጸሎት ማካሄድ በጋራ ከሰራተኞች ወይም ከአገልጋዮች ጋር መወያየትና የሌሎችንም ተመሳሳይ ድርጅቶች ልምድ መጠየቅ ጥሩ ነው። ክፍል አራት ቁጥር አስራ አንድ ተጠያቂነትና ግልጽነት። ማንም ሰው ሆነ መንፈሳዊ ድርጅት ወይም የቤተ ክርስቲያን አገልጋይ ቃሉ እንደሚለው በብርሃን ውስጥ መመላለስና ተጠያቂነት እንዳለም ቢያምንና በዚያው አንጻር ስራዎችን ወይም አገልግሎትን ቢፈጽም ራሱንና ሌሎችን ጠቅሞ ለእግዚአብሔር ክብር ያመጣል። ተጠያቂነት ደግሞ ባለብዙ ብዙ ዘርፍ ነው። ለራስ ተጠያቂነት አለ። በሕልና ዳኝነት ለራስ ተጠያቂነት አለ። ሆኖም ሕልና ሊሞትና ቸል ሊባል ስለሚችል ለራሱ ተጠያቂነትን ያሳንሰዋል። ራውያን 1319 ለህብረተሰብ ተጠያቂነት አለ። ህብረተሰብ ሕግ ነው፣ ልማድና ወግ አለው። ሆኖም ያንን እንዴት ጥሶ ማምለጥ ይቻላል? አንዳንዴ ያንን አንዳንዴ ጥሶ ማምለጥ ይቻላል። አንደኛ ጴጥሮስ 3፡16 ለቤተሰብ ተጠያቂነት አለ። በባልና ምስት መካከል ቃል ኪዳን ስላለ ሚልክያስ 2፡14 ልጆች የእግዚአብሔር ስጦታ ስለሆኑ ለቤተሰብ ተጠያቂነት አለ። መዝሙር 127 ቁጥር 3 ለአጥቢያ ቤተ ክርስቲያን ተጠያቂነት አለ። ጳውሎስ ለአጥቢያ ቤተ ክርስቲያን ተጠያቂነት እንዳለ ደጋግሞ ጽፏል የሐዋርያት ሥራ 20 28 አንደኛ ጴጥሮስ 5 4 ፊልጵስዩስ 4 16 አንደኛ ቆሮንቶስ 4 1-5። ለመስሪያ ቤት ተጠያቂነት አለ። ማንም ሰው ደመወዝ ለሚከፍለው መስሪያ ቤት ተገቢውን የሥራ ድርሻ በመፈጸም ኃላፊነቱን መወጣት አለበት። ለእግዚአብሔር ክብ ተጠያቂነት አለ ሮሜ 14፡12 አዋርያ ሥራ 23፡1 በምድር በምንሠራባቸው ሥራ ሁሉ በእግዚአብሔር ፊት መልስ መስጠት መኖሩ በቃሉ የተገለጸ ነው። ስለዚህ በአንዳንድ በመንፈሳዊ ድርጅቶች ውስጥ ወይም በቤተ ክርስቲያን አካል ውስጥ የሚሠሩም ሆነ ማንኛውም ክርስቲያን በግልም ሆነ በማኅበር ራሱን ተጠያቂ አድርጎ ካላሰበ ብዙ ችግሮችን በሌሎችም ሆነ በራሱ ማስተካከሉ የማይቀር ነውና ሊያስብበት ይገባል። በያዕቆብ 5 16 ላይ እንደ ተጻፈው የጥንቷ የሐዋርያት ቤተ ክርስቲያን አንዱ ለሌላው በመናዘዝ ተጠያቂነት ነበረባት። ከዚያ አንዳንድ የሃይማኖት ክፍሎች በመጡና ለቄሶች ብቻ ተናዘዙ አሉ። ከእነሱ በኋላ የመጡት ደግሞ ለእግዚአብሔር እንጂ ለቄሶች መናዘዝ አያስፈልግም አሉና እያደር ተጠያቂነት ደብዘው ደብዛው እንዲጠፋ አደረጉ ይባላል። ለምን በግልና በማኅበር ተጠያቂ አንሆንም? በፍርሃት ምክንያት ነው። ቅጣት ወይም ወቀሳ በመፍራት ወይም ጥፋተኛ እንባላለን ብሎ በመፍራት ነው። ባለማወቅ ነው። እንዴት እንደምናደርገው ባለማወቅ። ክርስቲያናዊ አይደለም በማለት ነው። ሰዎችን ያደናቅፋል በማለት እና ይሄ በእኔና በእግዚአብሔር መካከል ነው ብሎ ሁሉንም ከእግዚአብሔር ጋር በማያያዝና ሰው አያገባውም በማለት ነው። ሶስት አይነት ተጠያቂነት አለ። አንደኛው ከነገሮች ጋር የተያዘ ነው። ህብረተሰብ የሚጠብቅብን ነው። ልክ እንደ ትራፊክ ቀይ ማብራት ነው። ቀይ ሰበራ ጥሶ ማለፍ ተጠያቂነት አለው። ሁለተኛው በአንድ መንፈሳዊ ድርጅት ወይም ቤተ ክርስቲያን ስንገባ የተቀበልነው ነው። ለሚመለከታቸው ሁሉ መልስ ለመስጠት ግዴታ አለብን። መጠየቃችንን እንረሳልን እንጂ ሰራተኞች የሆንን ለአለቆች ተጠሪ ነን። ሶስተኛ ራሳችን በፈቃደኛነት ማድረግ ያለብን ነው። አለቆችም ለአስቀመጣቸው ክፍልና ለሰራተኞች አገልጋዮች ጉባኤ ራሳቸውን ተጠያቂ ማድረግ ይጠበቅባቸዋል። በጌታ ደግሞ እንደገና ለተወለድ ነው ደግሞም እጥፍ ኃላፊነት ወይም ተጠያቂነት አለብን። 1ኛ ቆሮንቶስ 1221 አንተ አታስፈልገኝም ማለት አንችልም። በመንፈሳዊ ድርጅት ተጠያቂነት ተጠያቂነትን ለማዳበር የሚከተሉትን ማድረግ ይጠቅማል። ግብና የተወሰነ ሥራ ለአንድ ሰው በመስጠት በግብ መጣሉ ላይ ሰራተኛው ተካፋይ እንዲሆን በማድረግ ግቡን ተከትሎ መፈጸሙን የሚቆጣጠር ኃላፊ በማስቀመጥ ለመከታተል ደግሞ ስራዎች በቀናት መካከል መለካት አለባቸው። እንዲሁም ሰው ሁሉ በሚያየው ቦታ መቀመጥ አለባቸው። ሪፖርት ማድረግ ማድረጊያ ቀንም መኖር አለበት። ተጠያቂነት ጥቅም አለው። እርስ በርሳችሁ ብትዋደዱ ሰዎች እኔ መሆናችሁን ያውቃሉ። ዮሐንስ 13፥35 እንዲህ ያለ ፍቅር ተጠያቂነትን ያዳብራል። ግልጽነት የምንሰራውን ስራ ሁሉ ለሰዎች እንዳስፈላጊነቱ በየደረጃው ግልጽ ማድረግ አለብን። ብርሃናችሁ በሰው ሁሉ ፊት ይብራ ፊት ያብራ መልካሙንም ስራችሁን አይቶ የሰማዩ አምላካችሁን ያመሰግኑ ዘንድ አለ ጌታ ኢየሱስ ማቴዎስ አስራ አምስት ማቴዎስ አምስት አስራ ስድስት ስለሆነም ጌታ ኢየሱስ ክርስቶስን በመከተል ሐዋርያው ጳውሎስ፣ ነቢዩ ሳሙኤልን የመሳሰሉ የእግዚአብሔር አገልጋዮች ራሳቸውን ግልጽ አድርገው እንደኖሩ በግልጽነት እንመላለስ። ጌታ ኢየሱስ ራሱም ምሳሌያችን ነው። ዮሐንስ 8፥46 ሐዋርያ ሥራ 20፥33 እስከ 34 አንደኛ ሳሙኤል 12፥3 ቤተ ክርስቲያንም ሆነ መንፈሳዊ ድርጅቶች ለአባላት ሆነ ከቤተ ክርስቲያን ውጭ ላሉ ወገኖች ግልጽ ሊሆኑባቸው ከሚያስፈልጉት ነገሮች ዋናው የገንዘብ ገቢና የውጭን አጠቃቀም ትክክለኛ ሪፖርት ማቅረብ ስለሆነ የሚከተሉትን ቢያደርጉ እጅግ ይጠቀማል ይጠቅማል ገቢዎችን በየርዕሳቸው ተከታታይ ቁጥር ባላቸው ደረሰኞች ቆርጦ መቀበል፣ ገቢዎችን በሙሉ በባንክ ማስቀመጥ ለጥቃቅን ወጪ በቴፕ በፔቲካሽ ሲስተም መጠቀም፣ ወጪ ሲያደርግ የወጪው ርዕስ በበጀት ጸድቆ በፈቃጅና በተቀባይ ሂሳቡን በሚያጣራ ሂሳብ ሰራተኛ ወይም ኦዲተር እየተደገፉ በወጪ ደረሰኝ ማውጣት፣ የገቢና ወጪ ደረሰኞችን በሂሳብ ጠንካራ መዝገብ መመዝገብ፣ ገቢና ወጪን ከልዩነት ጋር በየቀኑ በየወሩ ማመሳከር በየወሩ በየሩብ ዓመቱና በየዓመቱ የገቢና ውጪ ማጠቃለያ ሂሳብ ሪፖርት ተዘጋጅቶ በኦዲተር እያስመረመሩ ለሚመለከተው ሁሉ ማስታወቅ። ክፍል አራት ቁጥር አስራ ሁለት ዶክተር ብሊግርሃምና ግልጽነት ከወንጌል ስርጭት ባልደረቦቻቸው ጋር ዶክተር ቢልግርሃም ራሳቸውን የጠበቁት በስድስት ዋና ዋና ነገሮች ነው ይባላል። በገንዘብ ከድርጅታቸው ወይም ከማኅበራቸው በደመወዝ መልክ እንጂ በወንጌል ስርጭታቸው የሚገኙ ስጦታዎችን በግል አይቀበሉ፣ ደመወዛቸውም በተወሰነላቸው እድገት መጠን ብቻ እንዲያድግ በመፍቀዳቸው ነው። በግብረ ስጋ ሞራል የማኅበራቸው አባላት አንዳቸው ከአንዳቸው ቅርብ ለቅርብ በመሆንና ከሴት ጋር ለምክር እንኳን በሚባል ለብቻ ባለመሆን በማገልገላቸው ከዚህም ፈተና ለመጠበቅ ዘወትር በመጸለያቸው ነው። ነገሮችን ባለማጋነን ከሌሎች ትኩረት ለማግኘት ነገሮችን አላጋነኑም። ራሳቸውን ሳይሆን ክርስቶስን ብቻ በመስበካቸው ነው። ሁለተኛ ቆሮንቶስ አራት አስራ አምስት በስሜት በኩል ሚዛናቸውን በመጠበቃቸው በሁለት ተቃራኒ ነገሮች ሳይገቡ ሚዛናዊ በሆነ መንገድ እየሰበኩ ሰዎችን መንፈስ ቅዱስ ወደ ክርስቶስ እንዲስብ መፍቀዳቸው ነው። ከመስመር ባለመውጣታቸው ስለ ትንቢት ቢሰብኩም ቀናትን በመወሰን በዚህ ቀን በዚህ ጊዜ እያሉ ትንቢትን በአለመናገራቸው ነው። ሁል ጊዜ መጽሐፍ ቅዱስ እንዲህ ይላል ብለው በመስበካቸው ለሁሉ በረከት ለመሆን እንጂ ለአንድ ክፍል ባለማድላታቸው ነው። ለቤተ ክርስቲያናት በሙሉ ራሳቸውን በመስጠታቸው ነው። የአጥቢያ ቤተ ክርስቲያን አባል በመሆን ለሽማግሌዎችና ለመጋቢዎች ፍቅርን በማሳየታቸው፣ ከእነሱም ለመማር ትህትናን በማሳየታቸው፣ እነሱን ከመንቀፍ ይልቅ ለእነሱ ርኅራሄ በማሳየታቸው ነው። ስለሆነም ግልጽነትን ከዶክተር ቢሊ ግርሃም አገልግሎትም እንማር። ከምስተር ጃክ ሃይፎርድ የፓስተር ልብ ስለ ብልግርሃም እንማር ከሚል ጽሑፍ የተወሰደ ነው።